የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ታህሳስ 16 2014 ዓ.ም ነው። አብራችሁን ካመሻችሁ ቀጣይ ጉዳዮችን ትሰማላችሁ። ፈቃድ ያለው ነው። መጨረሻ ሲጣራ ሽጉጥ ነገር ይዘህ ተገኝታል። በሚሉ ምክንያቶች በእነዚህ ምክንያቶች ለምርመራ ተብሎ ለማጣራት ተብሎ ተይዘዋል። አቶ ተስፋለም በርሄን የሰማ ናቸው። እሳቸው በቅርቡ ከእስር የተለቀቁት የእውቁ ፖለቲከኛ አብረሃ ደስታ ጠበቃ ናቸው። ቆየት ብለን ሙሉ ሀሳባችሁን እንሰማለን። ከስነ ተዋልዶ ጋር ተያይዘው ጥንቃቄ በጎደለው ግንኙነት የተነሳ ሴት ተማሪዎች ለብዙ ችግሮች ይጋለጣሉ። ይህን ችግር ለመቅረፍ ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ዜሮ ፕላን የተሰኘ መርሃ ግብር ዘርግተዋል። ይህን የተመለከተው መሰናዶም ቆየት ብሎ ይደመጣል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ሰዩም እመራለሁ፣ ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። ቀድመን አጫጭር የዓለም ዜናዎችን እንስማ። ስመኝሽ ቆየ आम सके हाफाम የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባለስልጣናት የሱዳን ባለስልጣናት ባለፈው እሁድ በካርቱም በተደረገው ሰላማዊ ሰልፍ ላይ ተሳታፊ የነበሩ በርካታ ሴቶችና ልጃገረዶችን አስገድደው ደፍረዋል በተባሉት የጸጥታ ኃይሎች ላይ ምርመራ እንዲያካሂዱ ጥሪ አድርጓል። የድርጅቱ ቃል አቀባይ ሊዝ ትሮሴል ሰላማዊ ሆኖ የተጀመረው ተቃውሞ ሁከት የተሞላበትና የጸጥታ ኃይሎች ወደ ፈጸሙት ድብደባና አስገድዶ መድፈር የተቀየረው ዲያውኑ መሆኑን ገልጸዋል። ቃል አቀባዩ በሱዳን የሚገኙ ተወካዮቻቸው በግርግሩ ወቅት ሰልፉ ላይ የነበሩ 13 ሴቶችና ልጃገረዶችን በቡድን መድፈራቸውን ሪፖርት የደረሳቸው መሆኑን ተናግረዋል። ሱዳናውያን በሱዳን የተደረገው ወታደራዊ ግልበጣ መቃወማቸውን የቀጠሉ ሲሆን እንደ አውሮፓውያን አቆጣጠር በ2019 ላይ የፕሬዚዳንት ኦማር አልበሽር መንግስት መገልበጥ ምክንያት የሆነውን ህዝባዊ አመት ሶስተኛ ዓመት ምክንያት በማድረግም ባለፈው እሁድ በ10 ሺዎች የሚቆጠ ሰልፈኞች ተቃውሞዎችን ማሰማታቸው ይታወቃል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የሱዳን ባለስልጣናት ፈጽመዋል የተባለውን የሰብአዊ መብት ጥሰት የሚያጣሩ ኮሚቴ እንዲያቋቁሙና ጥፋተኛ ሆነው የተገኙት ተጠያቂ እንዲሆኑ አሳስበዋል። የአፍሪካ ሳይንቲስቶች ስለ ጆንሰን ኤንድ ጆንሰን የተሰጠውን አስተያየት ውድቅ አድርገዋል። አፍሪካ ውስጥ የሚገኙ ሳይንቲስቶችና የጤና ተሟጋቾች የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ለኮቪድ-19 የሚሰጠውን የጆንሰን ኤንድ ጆንሰን ክትባት መድኃኒትን አስመልክቶ የሰጠው መግለጫ በጣም ያሳዘናቸው መሆኑን ገልጸዋል። ሲዲሲ ባለፈው ዓመት በሰጠው መግለጫ የሞዴርናና የፋይዘር ክትባት መድኃኒቶች አልፎ አልፎ የደመርጋ ወይም ከእርሱ ጋር ተያይዞ የሚከሰት የሰውነት አካል መደንዘዝ ችግር ሊያስከትል ከሚችለው ከጆንሰን ኤንድ ጆንሰን የተሻሉ መሆናቸውን ገልጾ ነበር። የደቡብ አፍሪካ የጤና መምሪያ ጆንሰን ኤንድ ጆንሰን በአፍሪካ በስፋት ከሚሰራጩ የክትባት መድኃኒቶች አንዱ መሆኑን ገልጾ አፍሪካውያን ክትባቱ አስተማማኝና ደህንነቱ የተጠበቀ መሆኑን እንዲገነዘቡ አሳስቧል። ሲዲሲ በመግለጫው የክትባቶቹ ልዩነት የምርጫ ጉዳይ መሆኑን ጠቅሶ የትኛ ኛውንም ክትባት መውሰድ ጨርሶ ካለመከተብ የተሻለ መሆኑንም አስታውቋል። የአፍሪካ ጤና ባለሙያዎች ግን የሲዲሲ መግለጫ ሁሉም ሰው እንዲከተብ በማድረግ ላይ ያሉትን ጥረቶች የሚጎዳባቸው መሆኑን ተናግረዋል። በአፍሪካ የተከተቡ ሰዎች ቁጥር ከአጠቃላዩ ሕዝብ ስድስት ከመቶ ብቻ መሆናቸውም ተመልክቷል። የሊቢያ ምክር ቤት ኮሚቴ ዛሬ ረቡዕ ባወጣው መግለጫ ከነገ በስቲያ አርብ ሊደረግ የታቀደውና ለረጅም ጊዜ ሲጠበቅ የነበረውን ፕሬዝዳንታዊ ምርጫ ማካሄድ የማይችል መሆኑን አስታውቋል። የምክር ቤቱ ኮሚቴ ሊቀመንበር ለፓርላማው መሪ በላኩት ደብዳቤ የምርጫውን ጊዜ ከማስተላለፍ ውሳኔ የደረሱት ስለ ምርጫው ከደረሳቸው የቴክኒክ ፍትህና ደህንነት ሪፖርቶች በመነሳት መሆኑን ተናግረዋል። ይሁን እንጂ የደረሷቸው ሪፖርቶች ምን ምን እንደሆኑ በዝርዝር አላብራሩም። የሊቢያ ብሔራዊ ምርጫ ኮሚሽን ምርጫውን እንደ አውሮፓውያን አቆጣጠር ወደ ጥር 24 እንዲተላለፍ ሀሳብ ማቅረቡም ተገልጿል። ሊቢያ የቀድሞ መሪዋ መሐመድ ጋዳፊ ከተወገዱ ወዲህ ላለፉት አስር ዓመታት በጊዜያዊ መንግስት ስር የምትተዳደር መሆኑን ተመልክቷል። በተባበሩት መንግስታት የሰላም ጥሪ መሰረት በምስራቅና ምዕራብ ያሉ አማጽያን ኃይሎች ካለፈው ዓመት ጀምሮ የተኩስ ማቆም ስምምነት ቢያደርጉም ሰሞኑን በትሪፖሊ አካባቢ አንዳንድ አማጽያን የኃይል እንቅስቃሴዎችን በማድረጋቸው ውጥረት መፈጠሩ እየተገለጸ ነው። የዩናይትድ ስቴትስ የደህንነት ተቋም ከኮቪድ-19 እፎይታ ወደ 100 ቢሊዮን ዶላር መሰረቁን አስታውቋል። የዩናይትድ ስቴትስ የሚስጥር ደህንነት አገልግሎት በኮቪድ-19 ወረርሽኝ ስራቸውን ላጡ ሰዎችና የንግድ እንቅስቃሴያቸው ላይ ጉዳት ለደረሰባቸው ድርጅቶች መርጃ እንዲውል ከተመደበው የእፎይታ በጀት ፕሮግራም ቢያንስ ወደ 100 ቢሊየን ዶላር የሚሆን ገንዘብ መሰረቁን አስታውቋል። ምንም እንኳን ተሰርቋል የተባለው ገንዘብ ለኮቪድ-19 ከዋለው ሶስት ከመቶ ያህሉን ብቻ ቢሆንም ይህም ሆኖ የገንዘቡ መጠን ከፍተኛ መሆን አሳሳቢ መሆኑን ትላንት ባወጣው መግለጫ ተገልጿል። ይሁን እንጂ ተሰርቋል የተባለው ግምት በሚስጥር ደህንነቱ አካል መረጃዎች ብቻ የተገኘ ሲሆን ከስራ ሚኒስቴርና ከአነስተኛ የንግድ አገልግሎት ሰጪ ድርጅቶች አስተዳደር የተገኙ መረጃዎችን የማይጨምር መሆኑም ተመልክቷል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ወጣቶች ላይ አተኮረ የአሜሪካ ድምፅ ልዩ መርሃ ግብር ነው። በማኅበራዊ መገናኛዎች እንዲሁም በመደበኞቹ የራዲዮና የሳተላይት ቴሌቪዥን ሞገዶች ላይ እንገኛለን። አሁን ወደ ቀዳሚ ጉዳይ እንሻገር። ለቀናት በእስር ውስጥ የቆዩት ታዋቂው ፖለቲከኛ አብርሃ ደስታ ከሰሞኑ ከእስር ተለቀዋል። ከዚህ ጋር በተያያዘ የተወሰኑ ጥያቄዎችን ለማንሳት ያክል ወደ ጠበቃቸው አመሻሹን ደውለናል። ጠበቃ ተስፋ ለንበርሄ የታዋቂው ፖለቲከኛ የአቶ አብርሃ ደስታ ጠበቃ ነዎት። ከሰማንያ ቀናት በላይ እስር በኋላ አቶ አብርሃ ደስታ መፈታታቸው ተሰምተዋል። ለአድማጮች ለማስታወስ ያክል አቶ አብርሃ መጀመሪያውኑ ለእስር የተዳረጉበት ምክንያት ምን ነበረ? አሁን እስከ እስር እንዲፈቱ የተወሰነበት ምክንያት ምንድን ነው የሚለውን ቢነግሩን ባጭሩ እሺ፣ አመሰግናለሁ። መጀመሪያ ያው ጥርጣሬ የተያዙት መስከረም ሀያ አንድ ነው። ይኸውም ምክንያቱ በወቅታዊ ጉዳይ ማለትም ከህወሀት ጋር ግንኙነት አለ በሚል ጥርጣሬ ቀርበዋል። ሁለተኛ ደግሞ ሽጉጥ ነገር በእርግጥ ፈቃድ ያለው ነው። ያው መጨረሻ ሲጣራ ሽጉጥ ነገር ይዘህ ተገኝተሀል በሚሉ ምክንያቶች በእነዚህ ምክንያቶች ለምርመራ ተብሎ ለማጣራት ተብሎ ተይዘዋል። በዚሁም ምክንያት ወደ ስልሳ ቀን ወይ ምናምን አካባቢ አርባ ቀን አካባቢ የጊዜ ቀጠሮ ሲጠየቅበት ቆይተዋል። መጨረሻ ላይ ግን ፍርድ ቤት ህዳር አራት በነበረውን ችሎት ለአቃቢ ህግ ያው መዝገብን መርምረህ በአስር ቀን ውስጥ መርምረህ የሚያስከስስ ነገር ካለ ክስ እንድታቀርብ፣ ጉዳዩ የማያስከስስ ከሆነም ያው በአርባ ሁለት መዝገቡን እንድትዘጋ ይህ ካልሆነ ግን አቶ አብርሃ በሌላ መዝገብ ያው ጉዳዩን አቤታ በማቅረብ በዋስትና ከእስር የመውጣት መብት እንዳላቸው በማለት ያው መዝገቡ ዘግቶታል። ይህ የሆነው ህዳር አራት ሁለት ሺ አስራ አራት ነው። መዝገቡ ከተዘጋ በኋላ ግን በአስር ቀን ውስጥ አቃቤ ህግ ክስ ማቅረብ አልቻለም። ያው እኛም ተመላልሰን አቤቱታ አቅርበናል። የራሳቸው ምክንያት ሊኖራቸው ይችላል። በእርግጥ ግን በእነሱ መልስ ስላረካን አሁን በቅርብ ጊዜ በህዳር ሰባት አካባቢ ለፍርድ ቤት ለአራዳ የመጀመሪያ ደረጃ ፍርድ ቤት አካል ነፃ የማውጣት ወይም ሀቢያስ ኮርፐስ በሚል በፍትሐብሔር ስነ ስርዓት ህግ ቁጥር መቶ ሰባ ሰባት መሰረት አቤቱታ አቅርበናል ለፍርድ ቤቱ። ፍርድ ቤቱም ፖሊስ፣ የአራዳ ሶስተኛ ፖሊስ፣ የአዲስ አበባ ፖሊስ ኮሚሽን ጠርቶ በምን ምክንያት እንደታሰረ ያው ጠይቋል። ፖሊስም ያው ግልጽ የሆነ ትእዛዝ ስላልተሰጠን ነው ወይም በዋስትና ይውጣ ወይም ደግሞ እዚህ ይቆይ የሚል ግልጽ የሆነ ትእዛዝ ስላልተሰጠን እኛ ልንለቀው አልቻልንም የሚል ምላሽ ሰጥተዋል። በዚህም ምክንያት ፍርድ ቤቱ በአስር ሺህ ዋስትና ጉዳይ ካለውም ውጭ ሆኖ እንዲከታተል በማለት ትዕዛዝ ሰጥተዋል። በዚሁ ትዕዛዝ መሰረትም ፖሊስ ሊፈታው ችለዋል ማለት ነው። አቶ አብረሃ በእስር በነበሩባቸው ቀናት ውስጥ የደረሰባቸው የተለየ እንግልትና የሰብአዊ መብት ረገጣ ነበረ ወይ? በሀገሪቱ ህገ መንግስት ላይ የተዘረዘሩ ለተያዙ ሰዎች የተፈቀዱ መብቶችን ሙሉ በሙሉ ተፈቅደውላቸው ነበር ወይ? ያው ስመላለስ፣ ምናልባት ይሄ አስቸኳይ ጊዜ አዋጁ እስኪመጣ ድረስ ከዛ በኋላ ስለተከለከለ ማለት ነው። ወደ እሳቸው ስመላለስ ይህን አይነት የሰብአዊ መብት ረገጣ ደረሰብኝ ብለው ነግረውኝ አያውቁም። እንደዚህ አይነት አቤቱታም አቅርበን አናውቅም። አሁን ከወጡ በኋላም የነገሩኝ ነገር የለም። በእርግጥ ግን ከወጡ በኋላ በስራ ብዛት ምክንያት ቁጭ ብለን ያወራነው ነገር የለም። ግን እስካሁን ድረስ እንደዚህ አይነት መረጃ የለኝም መብት ረገጣ ደረሰብኝ የሚል ነገር እስካሁን የደረሰኝ መረጃ የለም። እሳቸውም ያሉኝ ነገር የለም። ከአቶ አብረሃ በተጨማሪ የተወሰኑ የቤተሰብ አባላቶቻቸው መጀመሪያ አካባቢ እንዲሁ ለእስር መዳረጋቸው ተሰምቶ ነበር። ወንድማቸው ይመስሉኛል። የእሳቸው ጉዳይ እስከምን ደረሰ? እሳቸው ወደ ዘጠኝ ቀን ነው አስር ቀን ከታሰሩ በኋላ ለፍርድ ቤቱ ያው አጥብቀን ጠይቀን ምንም ግንኙነት የሌላቸው ሰውም ስለነበሩ በዋስትና በአስራ አምስት ሺህ ብር ዋስትና መጀመሪያ ከተያያዙ በአስር ቀን ውስጥ ጥቅምት አካባቢ ወይም መስከረም መጨረሻ አካባቢ ተለቀዋል። እሳቸው አቶ አብረሃ በቀደመው ጊዜ አረና የሚባለው በትግራይ ክልል ውስጥ በተቃዋሚ ፓርቲነት የሚንቀሳቀስ ድርጅት አባል ነበሩ። በኋላ ደግሞ በአዲስ በተቋቋመው የብልጽግና ፓርቲ ውስጥም ኃላፊነት ተሰጥቷቸው ነበረ። የአሁኑ እስር በወደፊቱ የፖለቲካ እንቅስቃሴያቸው ላይ ምን አይነት ውጤት ይኖረው ይሆን? ዳግም ወደ ፖለቲካዊ መመለስ ፍላጎት አላቸው ወይስ ፍትሐዊ እንዳልሆነ ሲገልጹ የነበረው እስር ተስፋ አስቆርጧቸው ራሳቸውን ከፖለቲካው እንዲያገሉ ያስገድዳቸዋል? ምን ደረጃ፣ ምን አይነት ስሜት ነው ያላቸው? ይሄ እንግዲህ በጣም ይቅርታ፣ እኔ ያው ፕሮፌሽን ነው የምሰራው፣ ፕሮፌሽናሊ፣ የህግ ክርክር ነው የማካሄደው። ይሄ ወጥተው ምን ይሰራሉ፣ ወደ ፖለቲካ ይገባሉ ወይስ አይገቡም። ያው እሳቸው ስልካቸው ሲመለስላቸው ወደ እሳቸው ይሄ ጥያቄ ቢቀርብ የተሻለ ነው የሚሆነው እኔ እንደዚህ ነው ይሄ ነው ለማለት በጣም ይከብደኛል። ስለዚህ ጉዳይ በጣም አመሰግናለሁ። ጠበቃ ተስፋ ለንበርሄ የታዋቂው ፖለቲከኛ የአቶ አብርሃ ደስታ ጠበቃ ነውት። ስለሰጡኝ መረጃ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት። አመሰግናለሁ። አመሰግናለሁ። ወጣትነትና የከፍተኛ ትምህርት ህይወት አስደሳች ቢሆንም የዛኑ ያክል የራሳቸው የሆነ ጥያቄና ፈተናን ይዘው የሚመጡ ናቸው። በአብዛኛው ወጣቶች የሚያገኙት የመደበኛ ትምህርት ሲሆን ከሌሎች ችግሮቻቸው ግን መፍትሄ የሚያገኙበት መንገድ አልተቀየሰም። በተለይም ከስነተዋልዶ ጋር ተያይዘው ጥንቃቄ በጎደለው ግንኙነት የተነሳ ሴት ተማሪዎች ለብዙ ችግሮች ይጋለጣሉ። ቅን ችግር ለመቅረፍ ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ዜሮ ፕላን የተሰኘ ሴት ተማሪዎች ስለ ስነተዋልዶ ጤና የሚያወሩበት ስለ ህይወት ክህሎት የሚማሩበትና ስለ ወደፊቱ የሚያቅዱበት መርሃ ግብር ዘርግቷል። ኤደን ገረመው በሊኬት ኢትዮጵያ የከፍተኛ ትምህርት ተቋማት መርሃ ግብሮች አስተባባሪ የሆኑትን አቶ ሽመለስ ገበየውንና የዚህ ክበብ አባላት የሆኑ ሁለት ሴት ተማሪዎችን አነጋግራለች። በመቀጠል ይሰማል። ወጣቶች የአስራ ሁለተኛ ክፍል ሀገር አቀፍ ፈተናዎችን አልፈው ወደ ከፍተኛ የትምህርት ተቋማት ሲገቡ ከትምህርት በተጨማሪም በአጠቃላይ ውሏቸው፣ አስተሳሰባቸውና የህይወት ተሞክሯቸው ብዙ አይነት ለውጦችን ያስተናግዳሉ። አብዛኛውን ህይወታቸውን በቤተሰብ ቁጥጥርና ምክር ስር ያሳለፉ ተማሪዎች በቀጥታ ወደ ከፍተኛ ትምህርት ቤቶች ሲገቡ እንዲሁም ራሳቸውን መቆጣጠር ሲጀምሩ ግራ መጋባትና ድንግዝግዝ ማለት ሲያጋጥማቸው ይታያል። ለዚህ ታዲያ በዩኒቨርስቲ ውስጥ ለሚያጋጥማቸው ነገሮች ሰርቪሶች በእውቀት ላይ የተወሰነ ውሳኔ ለመወሰን እንዲያስችላቸው ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ሴቶች ላይ ትኩረትን ያደረገ ዜሮ ፕላን የተሰኘ መርሃ ግብር ጀምሯል። በዲኬቲ ኢትዮጵያ የከፍተኛ ትምህርት ተቋማት ፕሮግራሞች አስተባባሪ የሆኑት አቶ ሽመልስ ገበየው ስለ መርሃ ግብሩ እንዲህ ያስረዳሉ። የዜሮ ፕላን ማለት በዩኒቨርሲቲና ኮሌጅ ተማሪዎች ላይ የሚከሰቱ ስነ ተዋልዶ ጤና ችግሮችን በመከላከል ተማሪዎችንም ደግሞ አቅማቸውን ለማጉልበት የተቀረጸ የፕሮግራም መጠሪያ ነው። የዚህ ስም መነሻ ያገኝ ነው፣ የዓለም ኤድስ ቀን በሚከበርበት ጊዜ ከነበሩ የተለያዩ መረቃሎች ይኖራሉ። ከዛ መካከል አንዱ ጌቲንግ ቱ ዜሮ ዜሮ ማድረግ የሚል ነው እና ያንን መነሻ በማድረግ ዜሮ ለማድረግ ማቀድ ዜሮ ፕላን የሚለውን ስያሜ ሰጠ ነው። ዋናው አላማው በተማሪዎች መካከል የሚከሰቱ ስምተዋል የጤና ችግሮች ዜሮ ማድረግ ከዚህ በተጨማሪም ደግሞ ይህን ተከትሎ የሚመጡ የትምህርት ማቋረጥና ከህይወት ግብ የመሰነካከል ጉዳይን እንደዚሁ ዜሮ የማድረግ አላማና ግብ ያለው የፕሮጀክት መጠሪያ ስም ነው። ስነ ተዋልዶና የወጣቶችን ህይወት በተመለከተ ከዚህ ቀደም የነበረው አቀራረብ ወጣቶችን ለማስተማር የመሄድ እንጂ የእነሱን ለመስማትና ለማዳመጥ እንዲሁም ለመረዳት አልነበረም፣ የሚሉት አቶ ሽመልስ በዲላ ዩኒቨርሲቲ ውስጥ የተቋቋመው ይሄ የዜሮ ፕላን መርሃ ግብር ማረፊያ ቤት፣ መጽሐፍትን፣ ነጻ ኢንተርኔት አገልግሎትንና የመወያያ እድልን በማመቻቸት ወጣቶቹን ማዳመጥ ችሏል ይላሉ። መሰረታዊ ናቸው። ጥንቃቄ የጎደለው የወቅቱን ያልጠበቀ ሲ ግንኙነት ያን ተከትሎ የሚመጣ ለኤች አይ ቪ ኤድስና የሚጨባ ነገሮ በሽታዎች መጋለጥ፣ ያልታቀደ እርግዝና የሚመሳሰሉት ነገሮች ለሰዋሉ ጤና ችግር ይከሰታሉ። እና እነዚህ ችግሮች ምንድን ነው መንስኤያቸው? ስለዚህ እነዚህን ለመከላከል መጀመሪያ ከምንጩ ማድረግ የተሻለ ነው የሚለውን ሀሳብ ይዘን በተለያየ መንገድ ተማሪዎቹን ለማገዝ እንሞክር ነበረ። መጀመሪያ አካባቢ ላይ ቀጥታ እኛ አዋቂዎች፣ እነሱ ደግሞ ሰሚዎች የሚሆኑበት አይነት አካሄድ ለማስተማር፣ ለማሰልጠን ብቻ እንቅስቃሴዎች እናደርግ ነበረ። እሱ ብዙ እንዳልሰራልን አየ ነው። ከዛ በኋላ ምክንያቱም በዚያ እንቅስቃሴያቸውን ውስጥ ያው ተማሪዎች ችግር አለባቸው፣ ስለዚህ በችግራቸው መስ ለናሳያቸው ወሰታቸው ይገባል የሚል እምነት ስለነበረ፣ በኋላ ላይ ግን ዝም በማይሰራ ስናቀው ተማሪዎች የችግራቸው መፍትሄ እንደሆኑ ማመን ጀመር። ለዚያ የተነሳ እኔ መፍትሄ የሚል ሀሳብ ይዘን ወደ እነሱ ስንቀርብ ተማሪዎቹ ራሳቸው እንዴት ችግራቸው ቢፈታ ደስ እንደሚላቸው የምን አይነት መልክ ብንነገራቸው እንደሚወዱ ሀሳብ ሰጥተው የዛ ሀሳባቸው የተጨመቀ ውጤት ነው ዜሮ ፕላን ሊሆን የወለደው። በዩኒቨርስቲ ውስጥ በዜሮፕላን ውስጥ አባል የነበረችውና እስከ 2013 ማብቂያ ድረስ በፕሬዝዳንትነት ያገለገለችው ወጣት ቢታኒያ ዳዲ ቡድኑ የእህትማማችነትን ስሜት በመፍጠር እንዲተባበሩ፣ እንዲተጋገዙ፣ እንዲሁም ስለ ትምህርት ውጤት፣ ስለ ህይወት ክህሎት እንዲያውቁ ረድቶናል ትላለች። በጣም ደስ የሚለው ነገር የነበረው እህትማማችነት ነበረ። በጣም የምትለያዩ ነበረ ትበር የሚተጋገዝ ነበር። ስንደክም የምንደረታታ ነበረ አንዳችን ያለ ጥንቃቄ እናውቀ ነበር እና ሰፖርቲቭ ነበር። አብረን በጣም ደስ የሚል ቆይታ ነበር ያሳለች ነው እና በጣም ያዳሰተን ነበር ለብዙ ነገራችን ለራሳችን፣ አልፎ ደግሞ አጠገባቸው አጠገባችን ላለች እህት ትኩረት እንድንሰጥ መታየት እንዲኖር ምንም አይነት ልዩነት እንደሌለ በመካከላችን የመጣንበት አካባቢ አልወሰነንም፣ እምነት አልወሰነንም፣ አመለካከታችን አልወሰነንም እና

ይህን ጉዳይ ማወቅ እንደሚፈልጉ ለጓደኞቻችን፣ እንደሚጓደኞቻችን ለሚቀርቡን ሰዎች፣ ለቤተሰቦቻቸው እንድንገልጽባቸው ምን የምናስባቸው ነገሮች ነበሩ። በጣም ብዙ ና የብዙ ቤታችን ሀሳብ መጋራት በዚህ ቤት ልክ እንደሷ ሁሉ የቀድሞ የዜሮፕላን አባል ና የአሁኗ የዲላ ዩኒቨርሲቲ የህግ መምህርት የምስራች ያለው ዜሮፕላን ከስነተዋልዶ ከስነ ተዋልዶ በላይ የህይወት ዓላማና እቅድ እንዲሁም በራስ መተማመንን ለማዳበር ዋጋው ከፍ ያለ ነው ትላለች። ዜሮፕላን ፕላን መርሀ ግብር የሚካሄድበት ክፍል መጽሐፍቶች የነበሩት በጣም ተዋበ ና ያው በየዓመቱ እድገቱን ጨምረዋል። ግን መጀመሪያ ሳገኘው ሳቢ ና ማራኪ ነበር ና ከመጀመሪያው መርሃ ግብር በኋላ በጣም እየተሳቱ መጣፎችም አነብ ነበር። ከዛ በኋላ ግን ለአባልነት የተመለመልኩት በኢንተርቪው በቃለ መጠይቅ ማስታወቂያ ተለጥፎ ነው። በአባልነት ተመልም እንጂ ከዛ በኋላ አስተባባሪ ሁኔም ያለፈው ማለት ነው። ዩኒቨርሲቲ ስትገቢ ከፍተኛ ትምህርት ተቋም ስትገቢ ሌላ የህይወት ምዕራፍ ነው የሚጀምሪ እና ያንን የህይወት ምዕራፍ ሲጀምሪ የማወቅ ጉጆች ይኖራል። ሁሉም ነገር ደግሞ በአንድ አታውቂውም እና የሆነ ምትክልግብ ያለና እንዴት ነው በንገዝገዝ ያለ ሁኔታ ውስጥ ነው የምትሆኚው። በደንብም ብርት ብሎልሽ ነገሮችን አታውቂም፣ ወይም ደግሞ ጥልምም አይለብሽም የሆነ ነገር እንደሚያስፈልግሽ፣ የሆነ ነገር የሆነ ነገር እየታገልሽ እንደሆነ ታውቂያለሽ፣ ግን ምን እንደሆነ ላታውቂ ትችያለሽ። እና ያንን መርሃ ግብር ተቀላጭ ህልሜን እያስፋለገ ህልሜን አግኝቼ ደግሞ እንዳጎለብከው ነው ያደረገኝ ና

አቻዎቻችን እናማክራለን አቻዎቻችን ደግሞ እኛን የሚያማክሩናል። ከዛ ውጭ ደግሞ የተማሪዎችን ጉዳዮች እናስፈጽማለን። ጉዳይ አስፈጻሚ የራሱ ቡድን አለ። ጉዳዮች እናስፈጽማለን። አቶ ሽመልስ ከዲላ ዩኒቨርሲቲ በተጨማሪም በሌሎች ዩኒቨርሲቲዎች ውስጥም የዜሮ ፕላን መርሃ ግብር እየተስፋፋ ነው ይላሉ። በቀጣይ ወንዶችም ተሳታፊ እንዲሆኑበት መርሃ ግብር እየተቀረጸ መሆኑን አቶ ሽመልስ ገበየው አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። የህዋት ታጣቂዎች በአማራ ክልል ሰሜን ሸዋ ዞን ጠርማ በር ወረዳ በምትገኘው መዘዞ ከተማ ከህዳር 14 እስከ ህዳር 22 2014 ዓ ም በቆዩባቸው ስምንት ቀናት አራት ሰዎች መግደላቸውን ጾታዊ ጥቃት መፈጸማቸውንና የንብረት ውድመትና ዘረፋ መፈጸማቸውን ነዋሪዎች ተናግረዋል። የትግራይ ክልልን በማስተዳደር ላይ የሚገኙት ባለሥልጣናትና የህዋት አመራሮች ለዚህ ክስ በቀጥታ ምላሽ ባይሰጡም ከዚህ ቀደም የሰብዓዊ መብት ጥሰቶችን በተመለከተ የሚቀርቡባቸውን ክሶች አይቀበሏቸውም። ኬኔዲ አባተ የህወሀት ታጣቂዎች በመዘዞ ከተማ በቆዩባቸው ስምንት ቀናት በከተማዋ ተገድለዋል ከተባሉ ንጹሐን ሰዎች መካከል መምህርት ፍቅሬ መኮንን ይገኛሉ። የመምህርት ፍቅሬ የቀድሞ የትዳር አጋር መሆናቸውን የነገሩን ዋና ኢንስፔክተር ጌታ ነፍታወቅ መምህርት ፍቅሬ መኝታቸው ላይ እንዳሉ በጥይት ተመተው መገኘታቸውን ገልጸዋል። እንግዲህ ያው ቀደም ሲል ባለቤት የነበረች ከተለያየን ያው ከአስር አመት በላይ ሆኖናል። እኔም ለብቼ ነው የምኖረው እሷም እዚህ ድርጊት የተፈጸመበት ቤት ውስጥ ነበር የምኖረው እና አንድ ሴት ልጅ ወልጄላታለሁ። በዚህ አጋጣሚ ያው እሷ እንድትሸሽ ወደ ገጠር እንድትወጣ በተለያዩ ሰዎችም ተነግሯት ነበር። አጋጣሚ ሆኖ ባለመውጣቷ በሀያ አንድ ይመስለኛል እንግዲህ ሌሊት እንደተኛች በር ገንጥለው ገብተው ነው መኝተዋ ላይ የገደሏት። በ22 እኛ እዚህ ስንደርስ ያው ስናስስ በአጋጣሚ ሆኑ በሮች ምናምን ተገ ተከፋፍተው ክፍት ሆነው ስናገኝ ያው ገብተን ስናይ አልጋዋ ላይ በደረቷ አካባቢ ተመታ ህይወት አልፎ የተገኘበት መንገድ ነው ያለው። የህዋት ኃይሎች ህዳር 22 ከተማዋን ለቀው በወጡበት ቀን ሌሎች አራት ሰዎች ተገድለው መገኘታቸውንም ኢንስፔክተር ጌታነህ ጨምረው ገልጸዋል። ህዳር 22 ቀን መከላከያ ሰራዊቱ ወደዚህ ወደ መዘዞ ሲገባ አብረን የገባንበት መንገድ ነው የነበረው። ስንገባም ያው በርካታ ቤቶች ተዘርፈዋል፣ በርካታ ንብረቶች ወድመዋል። ከዚህ ውጪ ከተማው ላይ አራት የሚሆኑ ግለሰቦች ተገድለው አስከሬናቸው ቤትም ተዘርግቶ ያገኘንበት መንገድ ነው ያለው። ንጹሃን እነዛን አስከሬኖች አንስተን ያው ህዝቡን አስተባብረን ቀብር እንዲፈጸም ያደረግንበት መንገድ ነው የነበረው። የህወሀት አማጽያን በመዘዞና አካባቢው በቆዩባቸው ጥቂት ቀናት ከንጹሐን ግድያ በተጨማሪ ጾታዊ ጥቃቶችም መፈጸማቸውን ነዋሪዎች ይገልጻሉ። ማንነቷ በይፋ እንዲገለጽ ያልፈለገች የ12ኛ ክፍል ተማሪ ወጣት ከመዘዞ ከተማ ሸሽታ ቁርቁር ወደምትባል ገጠራማ አካባቢ ዘመድ ጋር በሄደችበት አንድ የህወሀት ታጣቂ አስገድዶ እንደደፈራት ገልጻለች። በመጀመሪያ በላይ መጡ። አንደኛው ወደ ታች ወረደ፣ አንደኛው በላይ መጣ ምንሾች አሉ ወይ ብሎ ጠየቀን። አይ እዚህ ምንሾች የሉም ስንለው እኔ ና ውጭ አሉኝ። አልወጣም ስል ገንገልሻለን አሉኝ። ከዛን ወጣው ሲሄድ እዛ እየመቶኝ የቤት አስገቡኝ። ሌላ ሰው ሌለበት ማለት ነው። ሰው ሌለበት ወሰደኝ። ከዛን እዛ ሶፋ ነገር አለ። ሶፋው ላይ መታኝ። ሆዴን በሆነች ድቡልቡል ነገር መታኝና ደከመኝና ቆጭ አልኩኝ ከዛን ደሞ ደግሞ መታኝና የሆነ አልጋ አለ እሱ ላይ ወሰደኝና ደፈረኝ። በመዘዞ ከአሳዳጊዎቿ ጋር የምትኖረው ይህች ወጣት ከመደፈሯ ጋር ተያይዞ እስካሁንም ድረስ የህመም ስሜት እንደሚሰማትና ለጭንቀትም መዳረጓን ተናግራለች። ጽንሰ አካባቢ ላይና ሆዴን እያመመኝ ነበረ። ከዛን አጥሚ ትጠጣ ነበር። እስካሁንም አለ ትንሽ ስሜት አለኝ። ሌሊት ላይ ምናምን ጭንቀትም ስለትምናምን ይሰማኛል። ምንም እንኳን አሁን ላይ ነገሮች ቢረጋጉም በአካባቢዋ የህክምና አገልግሎት ማግኘት ባለመቻሏና ርቃ ሄዳ ለመታከም ደግሞ በቂ ገንዘብ ስለሌላት ህክምና ማግኘት እንዳልቻለች ወጣቷ ለአሜሪካ ድምፅ ገልጻለች። በእርግጥም በከተማዋ የሚገኘው የመዘዞ ጤና ጣቢያ ጉዳት ደርሶበት ከድንገተኛ ህክምና ውጭ ያሉ አገልግሎቶችን አቋርጧል። በጤና ጣቢያው የእናቶችና ህጻናት ሐኪም የሆነው አለም ጉልላት የጤና ጣቢያው አብዛኛው የህክምና ቁሳቁሶች መዘረፋቸውንና መውደማቸውን ገልጿል። አገልግሎቱ የተገደበበትን ምክንያት ምንድ ነው? ያው እንደሚታወቀው የጁንታው ክፍል እዚህ ገብቶ ስለነበረ በዋናነት እዚህ ይጠቀምበት ነበረ፣ ጤና ጣቢያውም ማለት ነው፣ ሙሉ በሙሉ እየተጠቀምበት ነበረ። ስለዚህ አብዛኞቹ የህክምና መሳሪያዎች አብዛኞቹ ክፍሎች ከአገልግሎት መስጫ ክልል ውጪ ሆነው ነበረ። የተዘረፉም አሉ። በጣም በርካታ እቃዎች ተዘርፈዋል። የህክምና እቃዎች ተዘርፈዋል። ከእናቶችና ህጻናት ክፍል፣ ከምርመራ ክፍሎች በሙሉ ያሉትን የቢሮ አስተዳደር ክፍሎች ሁሉ ሳይቀሩ ተዘርፈዋል። አብዛኞቹ ማለት ነው የሚጠቅማቸውን ይዘው ሄደዋል። አሁን በፊት የምንሰጠውን አገልግሎት ለማስጀመር የሚያስችለን ቁሳቁስ የለንም። አሁን እውነት ለመናገር ጾታዊ ጥቃት የደረሰባቸው ሴቶች ለስነ ልቦና ጫናም መዳረጋቸውን የሚናገረው የእናቶችና ህጻናት ሐኪሙ ባንት አለም ለተጎጂዎች አስፈላጊውን ሕክምና ለመስጠት መታቀዱንም ተናግረዋል። እዚህ አካባቢ ላይ እንግዲህ አብዛኞቹ በጦርነቱ ምክንያት የሞቱ ሰዎችም አሉ። ከዛ በተረፈም ደግሞ የመደፈር የተደፈሩ እናቶች እህቶቻችን የተደፈሩ አሉ። በበርካታ ሁኔታ ማለት ነው እና ቤት ለቤት አሁን እንግዲህ እነሱን የስነ ልቦናም ችግር እንዳይደርስባቸው አገልግሎት ከጀመርነው በኋላ ሞር እነሱን ቀርበን በደንብ ትሪት የምናደርግበት ሁኔታ ይፈጠራሉ ብዬ አስባለሁ። ምክንያቱም ከባድ የሆነ የስነ ልቦና ጫና ነው። በግልም አንዳንዶቹን ለማግኘት ሞክረናል እና ያላቸው እንትን ሁኔታ በጣም ፊል አድርገዋል፣ ውስጣቸው ተነክቷል። ከኛም ከፍ ያለ ነገር ካለ ወደሚቀጥለው የሕክምና ክፍል ማስተላለፍም አለብን ማለት ነው። በመዘዞ ከተማ የሚገኙ ሌሎች የመንግስትና የህዝብ ተቋማትም ጉዳት ደርሶባቸዋል። የመዘዞ ከተማ ንዑስ ማዘጋጃ ሥራ አስኪያጅ አቶ ብርሃን አካሉ በከተማዋ በህወሀት ኃይሎች ተፈጸመ ያሉትን ሰብአዊና ቁሳዊ ጉዳት እንዲህ ይገልጻሉ። በዚህ ከተማ ሰባት ተቋማት አለ አጠቃላይ ሰባት ተቋማትና አጠቃላይ የእያንዳንዱ የማህበረሰብ ክፍል የእያንዳንዱ ቤት እና ተቋማት ሳይቀሩ ሙሉ በሙሉ የቤት ውስጥ ቁሳቁስ ንብረቶች በሙሉ ወድመዋል ማለት ነው። ስለዚህ ወራሪው ኃይል አጠቃላይ እያደረገው ነገር ምንድን ነው? የሚሰብረውን ሰብሯል፣ የሚወስደውን ወስዷል። አጠቃላይ ጥፋቶችን በጥቅሉ የፈጠረበት ሁኔታ ነው ያለው። ብር አምጣ፣ ዶሮ አንጣ፣ በግ አንጣ፣ ገንዘብ አንጣ፣ መሳሪያ አንጣ እያለ በከፍተኛ ሁኔታ ያሰቃየበት ሁኔታ ነው ያለው። ይህ ብቻ አይደለም የተደረገው በከተማችንም የተደፈሩ ሴቶች እንዳሉም ያሳያል። እንደዚሁም አራት የነፍሰ ግድያ ተፈጽሞብናል። ሶስት ወንዶችና አንድ ሴት የሞቱበት ሁኔታ ነው ያለው። አሁን ላይ መንግስት መንግስትና መንግስታዊ ያልሆኑ ድርጅቶች ለተጎጂዎች ድጋፍ በማድረግ ላይ መሆናቸውንም አቶ ብርሃነ ተናግረዋል። ኃይሎቹ በንጹሃን ላይ የተለያዩ ኢሰብዓዊ ተግባራትን እንደሚፈጽሙና ጉዳት እንደሚያደርሱ በመግለጽ የሚቀርቡ ክሶችን ህወሀት ሲያስተባብላቸው መቆየቱ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብቷ ሙዚየን በመስተንግዶ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር። የነገሰ በለን መልካም ምሽት ይሁንላችሁ።